በአሪያና ግራንዴ የተዘጋጀው የእርዳታና የድጋፍ ማሰባሰቢያ ግዙፍ የሙዚቃ ዝግጅት ዋን ላቭ ማንቸስተር አንድ ፍቅር ማንቸስተር በሚል ስያሜ ነበር። በዚህ አሪያና ግራንዴ ባዘጋጀችው ለሞቱትና ለተጎዱት ቤተሰቦች እርዳታ ማሰባሰቢያ የሙዚቃ ዝግጅት ላይ በዓለም ዙሪያ የሚገኙ ታዋቂ የሙዚቃ ከያንያን በዝግጅቱ ላይ ተካፋይ በመሆን ድጋፋቸውንና ትብብራቸውን አሳይተዋል። በዝግጅቱ ላይ ስልሳ ሺህ ህዝብ የተገኘ ሲሆን የሟቾችና የቆሰሉ ቤተሰቦችን በዝግጅቱ ላይ ተገኝተዋል። ይሁንና ቅዳሜ ዕለት ምሽት በሎንዶን ከተማ ሎንዶን ብሪጅ ወይም ሎንዶን ድልድይ ያቋርጡና ወንዙን ይመለከቱ በነበሩ ሰዎች ላይ በመኪና ፍጥነው በመንዳት አያሌ ሰዎችን ከገጩ በኋላ ከሚነዱት መኪና ዘለው በመውጣት ደግሞ ከድልድዩ አካባቢ ወደሚገኘው ገበያ በመድብ በስለት ያገኙትን ሰው በመውጋት የለንደን ከተማ በሽብር ስተታ መሳ ምሽታ ነበርም ሶስት ሽብርተኞች ባደረሱ ጥቃት ሰባት ሰዎች ሲሞቱ ከስልሳ በላይም ቆስለዋል። የጸጥታ አስከባሪዎች በቦታው ፈጥኖ በመድረስ አሸባሪዎችን የገደሉ ቢሆንም ሌላ ተከታታይ ጥቃት ይኖር አይኖር ግን እርግጠኛ አልነበሩም። በለንዶን አሸባሪዎች በፈጠሩ ጥቃት የተነሳ ምናልባትም በተቀናጀ ሁኔታ በአሪያና ግራንዴ በማንቸስተር ከተማ የሙዚቃ ዝግጅት ላይ ሌላ ጥቃት ይደርስ ይሆናል የሚል ስጋትም ነበር። ይሁንና የዝግጅቱ አስተባባሪዎችም ሆኑ የብሪታንያ መንግስት ዝግጅቱ መቋረጥ የለበትም፣ ለሽብርተኞች እጅ አንሰጥም በማለት ዝግጅቱ ሳይቋረጥ እንደታቀደው እንዲቀጥል ተደርጓል። ዝግጅቱም በሰላም ተጠናቋል። አሪያና ግራንዴ የማንቸስተር ህዝብ ለአሸባሪዎች እጅ አንሰጥም በማለት በድፍረት ወደ ዝግጅቱ ለመጡት ታዳሚዎችም እንዲህ በማለት ነበር እንባ የተናነቃት አድናቆቷን የገለጸችው። ዝግጅቱን ከመቀጠሉ በፊት ሁላችሁም እዚህ በመገኘታችሁ ከልብ የመነጨ ምስጋናዬን አቀርባለሁ። በድፍረት ፍቅር ያሸንፋል በማለት ትብብራችሁን፣ ህብረታችሁን፣ አንድነታችሁን ለመግለጽ በዚህ እለት ፍራቻን አስወግዳችሁ በመገኘታችሁ ደግሜ አመሰግናሉ በማለት አድናቆቷን ለማንቸስተር ህዝብና በዕለቱ የእሷን ጥሪ ተቀብለው ለተገኙ እውቅ ከያንያን ምስጋናዋን ነበር እያቀረበችው። ለሞቱትና በጥቃቱ ለተጎዱት ቤተሰቦች አሪያና ግራንዴ ላዘጋጀችው የእርዳታ ማሰባሰቢያ የሙዚቃ ዝግጅት የአርያና ግራንዴ የሙዚቃ ሳታሚ ድርጅት ግማሽ ሚሊዮን የአሜሪካን ዶላር የለገሰ ሲሆን፣ በዓለም ውስጥ የታወቀው ኡበር በመባል የሚታወቀው የታክሲ አገልግሎት ደግሞ በዕለቱ በማንቸስተር ለሚደረገው የአሪያና ግራንዴ ዝግጅት ወደ ዝግጅቱ በኡበር ለሚጓዙና ከዝግጅቱ ፍጻሜም በኋላ ወደ ቤታቸው በኡበር የሚመሉ ሰዎች የታክሲ ድርጅቱ ያገኘውን ገንዘብ በእጥፍ ለአርያና ግራንዲ እርዳታ ድርጅት እንደሚለግስም አስታውቋል። የአዘጋጅ ኮሚቴው ባወጣው መግለጫ እስካሁን ድረስ በማንቸስተር ለተጎዱ ሰዎች እርዳታ ከሁለት ሚሊዮን የእንግሊዝ ፓውንድ በላይ ገቢ መደረጉንም አስታውቋል። በመጨረሻም የአንድ ፍቅር ማንቸስተር አዘጋጅ የአሪያና ግራንድ የሙዚቃ ኃላፊ የማንቸስተር ህዝብ በአሸባሪዎች ከሁለት ሳምንት በፊት በማንቸስተር፣ ትናንት በሎንደን የተፈጸመውን ድርጊት ሳያስፈራቸው እና ሳይበግራቸው በዝግጅቱ የተገኙትን ታዳሚዎች እንዲህ በማለት አመስግነዋል። ድልነሳው ጌታ ነህ ለዶቸቬለ ሬዲዮ ለንደን